ክፍል አንድ ቁጥር አስር ኑሮዬ እንዴት ይበቃኛል? ብዙ ሰው በየቤቱ የሚቸገረው እንዴት አርጌ ባለኝ ገንዘብ መኖር ይችላለሁ በሚለው ጥያቄ ተወጥሮ ነው። ነገሩ ከባድ ቢሆንም ኃይልን በሚሰጥ በክርስቶስ ሆኖ ባለን ገንዘብ መኖር ይቻላል። ሆኖም የዚህ ጽሑፍ ዓላማ ኑሯችንን ለማሻሻል አንጣር ወይም እግዚአብሔር ውስጣችን ያስቀመጠውን ችሎታ በእርሱ ኃይል በማዳበር የተሻለ ደረጃ ለማድረስ ራሳችን ከራሳችን ጋር በማወዳደር ወደሚቀጥሉ እድገቶች መራመድ የለብንም። ይህ ማለት ሐሳብ ሳይሆን በየደረስንበት የኑሮ እርከንም እያለን እየረካን መሄድ እንችላለን ለማለት ነው። አለበለዚያ ብርን የሚወድ ሰው ብርን አይጠግብ የሚላልና እናስተውል። መክበብ አምስት አስር ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳ አላመጣንምና አንዳችልን ወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያስጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና ወጥመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንደኛ ጢማቴዎስ ስድስት ስድስት እስከ አስር ጳውሎስ በፊልጵስዩስ ምዕራፍ አራት አስራ አንድ እስከ አስራ ሶስት ላይ ይህን ስል ስለ ጉዳት አልልም የሚኖርበት ኑሮ ይበቃኛል ማለትን ተምሬ ያለሁና መዋረድንም አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገርም ሁሉ መጥገብንና መጉደልን ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። በመጽሐፈ ምሳሌ ሰላሳ ሰባት እስከ ዘጠኝ ደግሞ አጉር የተባለው ሰው ሁለትን ነገር ከአንተ ሻለሁ፣ ሳልሞትም አትከልክለኝ ከንቱነትንና ሐሰተኛነትን ከኔ አርቃቸው፤ ድህነትንና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ አስጠኝ። እንዳልጠግብ እንዳልክድህም፣ እግዚአብሔርስ ማን ነው እንዳልል፣ ድሃም እንዳልሆን እንዳልሰርቅም፣ በአምላኬም ስም በሐሰት እንዳልምል ይላል። ጌታ ኢየሱስ ደግሞ ለሚከተሉት እንዲህ ይላል። ስለዚህ እላችኋለሁ ስለ ነፍሳችሁም በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምኒ? ወደ ሰማይ ወፎች ተመልከቱ፤ አይዘሩም አጭዱምም በጎተራም አይከቱም! የሰማይ አባታችሁም ይመግባቸዋል። እናንተ ከነሱ እጅግ አትበልጡምኒ? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለ ምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይ ደክሙም አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳ በክብሩ ሁሉ ከእነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ አንሳር እንዲ የሚያለብሰው ከሆነ እናንተ እምነት የጎደላችሁ፣ እናንተንም አይልቁን? እንዴት እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ። ለነገ ክፋቱ ይበቃዋል። ማቴዎስ 6 25 -34 ዳዊት ደግሞ ጎለመሲሁ አረጀሁም ጻድቅ ስጣል ዘሩም እህልን ስለምን አላየሁም ሁልጊዜ ይራራል ያበደርማል፣ ዘሩም በበረከት ይኖራል። መዝሙር 37 25 -26 ብዙ መና አከማቻ አላተረፈም ጥቂት መና ያከማቸ አላጎደለም። ስግብግቦች ለነገ ስላስቀሩ ተላ ሸተተም። ዘጸአት 16 17 እስከ 18 የዕለት እንጀራችንን ስጠን ብላችሁ ጸልዩ የሚለው ኢየሱስ ክርስቶስ ለደቀ መዛሙርት ያስተማረው ጸሎት ክፍል ነው። አብርሃም የእምነት አባት የተባለው አውካብሯል። ሆኖም ልቡን ለገንዘብ አልሰጠም። መሬት ለመቃብር እንጂ ለመኖሪያ አልገዛም። በድንኳን ኖረ እንጂ የጭቃ ወይም የድንኳን የድንጋይ ወይም የጡብ ቤት አልሰራም። ሆኖም ከሀብቱ ከአስር አንዱን ለእግዚአብሔር ሊቀ ካህናት በፈቃዱ ሰጠ። ዘፍጥረት 14 20። እዚህ ላይ በጥርስ ሳሙናዊ ስሙ የተጠራውን የኮልጌትን ታሪክ ልንገርህ። ይህ ወጣት ከአባት ከእናቱ ቤት ወጥቶ ወደ ሌላ አገር በሚሄድበት ጊዜ አንድ የእግዚአብሔር ሰው አግኝቶት አገኘውና ና ወደፊት ስራ ስትይዝ ከገብህ ከአስር አንዱን ለእግዚአብሔር ለወንጌል ማስፋፊያ ቤት ሰጥ፣ እግዚአብሔር ይባርካል ይለዋል። እርሱም መንፈሳዊ ሰው የሰጠውን ምክር ተቀብሎ ትንሽ ንግድ እንደ ጀመረ ከሚያገኘው ትርፍ ከአስር አንድ መስጠት ጀመረ። እግዚአብሔር እየባረከው ሲያይ፣ ከአስር ሁለት፣ ከአስር ሶስት፣ እያለ በመጨረሻም ከአስሩ ዘጠኙን ለእግዚአብሔር ቤት ሥራ እስከ መስጠት ደረሰ ይባላል። ዛሬም ወንድሜ ይህን አንተም ማድረግ ብትማር እግዚአብሔር እንደሚባርክህ ተስፋ ቃሉን ሰጥቷል። ኑሮዬ ይበቃኛል ለማለት የሚከተሉትን አድርግ። ሀ ከገቢህ ይበልጥ ወጪ እንዳታደርግ ሁል ጊዜ ተቆጣጠር። ቢያንስ ቢያንስ የወር ባጀት ይኑር። የወር ደሞዝህን እንደ ተቀበልህ ወይም ገቢ ገንዘብ እንዳገኘ የአስራት ገንዘብን ቀንስና ለብቻ አስቀምጥ ለውጪ ልታውለው የምትችለውን ቀሪውን ገንዘብ ነው። ይህንን ቀሪ ገንዘብ በአንድ ወገን ካደረግ በኋላ መጀመሪያ ለምግብ ከዚያም ለቤት ክራይና ለመሳሰለው እያልክ ወጪህን ዘርዝር። ወጪህ በልጦ ቢገኝ የውጪ ዝርዝርህን እንደገና ተመልከትና ለሕይወትህ በጣም የማያስፈልጉትንና የማያስቸኩሉትን ስርዝ ሰርስ ወይም በሌላ ምቹ ጊዜ አስተላልፍ። በሌላ አማርኛ ለውጭህ ቀዳሚና ተከታይ ይኑረው። በአንድ ጊዜ ሁሉን ማድረግ አይቻልም። ወጪህን ለመቀነስ ስትል የምትፈልገውን እንኳን እኩል በሚያረካህ ርካሽ በሆነ ነገር ተካ። ለምሳሌ ቡናን በሻይ ፣ ለስላሳ መጠጥን በውሃ፣ ጤፍን በማሽላ ወይም በበቆሎ ተካቸው። ቤትና መኪና እንዲኖርህ ከፈለግህ እነዚህ በአንድ ወር ገቢ ልግ ሊገዙ የሚችሉ ስላልሆኑ ከሁለቱ ለአንዱ ለአንተ ተቀዳሚ የሆነውን መርጥ። አንዱን ማድረግ እንዲቻል በእቁ በአማካይነት ገንዘብ አጠራቅ ወይም ከባንክ ብድር ግባ። ሆኖም ይህን ስታደርግ ቢያንስ ቢያንስ የምትበላውና የምትለብሰው እንዲሁም ለጊዜያዊ መጠለያ ገንዘብ ማትረፍህን አስቀድመ አረጋግጥ ለ እንዳትቀና ወይም ኑሮህን እንዳታማርር በገቢ ከአንተ የሚያንሱትን ሆኖም ለመኖር የቻሉትን እያየ በሌላ ነገር እግዚአብሔርን አመስገን። ባለህ ነገር እግዚአብሔርን አመስገን። በገቢ የሚበልጡህን ማየት የሚጠቅምህ በእነርሱ ለመቅናት ሳይሆን እነሱ ከአንተ የተሻለ ገቢ ያገኙት በምን እንደሆነ ለመርመርና ያገኙት ገቢ በመልፋት በመድከምና በትጋት በመስራት ከሆነ ከነርሱ ተምረህ አንተም የበለጠ ትጋና ትጋትና ባላብህ ወዝ ለመብላት መጣር ነው። ሌሎች ደግሞ ያገኙት አንተ በምትከተለው መንገድ ሳይሆን በማጭበርበርና ባሉባልታ፣ ወሬ አናፋሽነት ከሆነ እርሱ አይጠቅምምና ተወው። ሰው እንደ ቤቱ እንጂ እንደ ጎረቤቱ እንደማይኖር ተረዳ። ምክንያቱም ምንም ጊዜም ሁለት ቤተሰቦች በሁሉ ነገር አንድ ሊሆኑ ከቶ አይችሉ ሀመሩሃ በተስፋ ቃሉ ላይ መታመን ዘወትርም አስታውስ። አልተውህም ቸልም አልልህም። ዕብራውያን 13 አምስት እስከ ስድስት አምላኬ እንደ ባለ ጠግነቱ መጠን የሚያስፈልጋችሁን ሁሉ ይሞላላችኋል። ፊልጵስዩስ አራት አስራ ዘጠኝ መንገዴን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። መዝሙር 37 5። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በርሱ ላይ ጣሉት። አንደኛ ጴጥሮስ 5 6 እስከ 7። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳቻ ትጨነቁ። ፊልጵስዩስ 4 6። ሆኖም ለእግዚአብሔር የሆነውን አስቀድመ ሳትሰጥ ሰጥ፣ ከእግዚአብሔር አንዳቻ ትጠብቅ አገ አንድ አምስት ስድስት ዘጠኝ እስከ አስራ አንድ መ ባለፈው ጊዜ ጌታ ያደረገልህን አስብ ባርኮትህን አንድ በአንድ ቁጥር ወዲያውን በምስጋና ትሞላለህ። ሰ ገንዘብን ለሚያስፈልግ ወልጪ ተገልገልበት እንጂ የገንዘብ ባሪያ አትሁን፣ ወይም ገንዘብን አትውደድ የሰው ሕይወት በገንዘቡ ብዛት አይደለምና ከመጎምጀት ሁሉ ተጠበቅ። ሉቃስ 12 15 ገንዘብን መውደድህን ወይም አለመውደድህን ለማወቅ በሚከተሉ ራስህን ፈትን። ለጌታ ሥራ ሳታቋርጥ አስራት ወይም ወደህ በየወሩ የምትሰጠው ገንዘብ አለህ ወይ? የዚህ ዓለም ገንዘብ ኖሮ ወገንህ የሆነ ሰው የሰው ልጅ የሚያስፈልገው ሲያጣ ትራራለትና ገንዘብህ ቀንስ ትሰጠዋለህ ወይ? ይህን ባታደርግ የገንዘብ ፍቅር ይዟልና ንሳ ግባ። ወይም ይህን ባታደርግ በእግዚአብሔር ለእምነት የለህምና ሕይወትን መርምር። ያለ እግዚአብሔር የሚያከማች ይበትናልና ረ ሰርተህ ለማግኘት ጥረት አድርግ። ከአንድ የበለጠ ሥራና የተሻለ ደመወዝ ካላጋጠመህ ገና ለገና የተሻለ ሥራና ደመወዝ አገኛለሁ በማለት ስታማርጥ ጊዜ አትፍጅ። በድል ወይም በአጋጣሚ ተስፋህን አታድርግ እግዚአብሔር ይሰጠኛል ብለህ እግዚአብሔር ጤንነት ሰጥቶ ልትሰራ ስትችል እጅና እግረህን አጣጥፈህ አትቀመጥ። እግዚአብሔርን ተማመነው። ባታገኘው በተገኘው ሥራ ተሰማራ። እግዚአብሔር በአንተ ውስጥ ሆኖ ከአንተ ጋር እንጂ ካንተ ተነጥሎ ለአንተ አይሰራምና ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ዮሐንስ አስራ አምስት አምስት እንግዲህ አምላኬ በክርስቶስ ኢየሱስ የሚያስፈልግህን ይሙላልህ ኖሮ ይበቃኛል ወደ ምለው ታላቅ የመርካት ሕይወት ያደርስህ። ክፍል አንድ ቁጥር አስራ አንድ ራሴን እንዴት መርዳት እችላለሁ? ሰዎችን የሚረዳ ሰው በማማከር በጉብኝት በማጽናናትና በመሳሰለው አገልግሎት ሊሆን ይችላል። ራሱ ደግሞ ሰው ስለሆነ እርዳታ ያስፈልገዋል። ስለዚህ እንዴት ነው ሰው ለራሱ ደግሞ እርዳታ የሚያገኘው ወይም ራሱን መርዳት ያለበት? ሰዎችን ለመርዳት በምንነሳበት ጊዜ መጨረሻ ላይ ራሳችንንም ረተን እናገኛለን። ይኸውም ሰውን ለማማከር ወይም ለማጽናናት ስንጥር ስለ ራሳችን ሁኔታ የበለጠ መማር እንጀምራለን። በሌላ አገላለጽ ሰዎችን ስናማክር ለራሳችን ሕይወት መሻሻል ስለሚያስፈልጉት ሁኔታዎች ያስታውሱናል። የራሳችን ሁኔታ ዞር ብለን እንድናይ ስለሚያደርጉን፣ እነዚህ ሁኔታዎች እግዚአብሔርን እንድናመሰግን ስለሚያደርጉን ሆኖም የግል ችግር ኖሮን በጥንቃቄ መርምረን በጸሎት ተግተን ልንፈታው ያልቻለን እንደሆነ ልናምነው ለምንችለው ወዳጅ ወይም መንፈሳዊ ሰው በመንፈሳዊ ትሕትናና ፍቅር ችግራችንን ማካፈልና እርዳታ መጠየቅ አግባብ ነው። ያም ቢሆን ከዚያ በፊት ራሳችንን ልንረዳ የምንችልበት ብዙ መንገዶች ስላሉ እነሱን እስቲ እንሞክራቸው። ሀ ራስህን እንዳለህ መቀበል መማር ትችላለህ። ብዙውን ጊዜ የትህትና መንገድ ነው በማለት ራስን ዝቅ አድርጎ በማየት እያደር ራሳችንን የማንረባ ወራዳና ጎስቋላ አድርገን በመቁጠር ስለ ራሳችን ያለን ግምት የከፋ እንድናደርገውና ለብዙ ተስፋ መቁረጥ፣ እምነተ ቢስነትና መሸነፍ ራሳችንን ልናጋልጥ እንችላለን። በዚህ ጊዜ ማሰብ ያለብን በእግዚአብሔር አምሳል የተፈጠረንና በኃጢአታችን የወደቅን ብንሆንም ክርስቶስ በመስቀሉ ላይ ሠራልንን ሥራ በማመናችንና እንደገና በመወለዳችን ከክርስቶስ ጋር አብሮ የእግዚአብሔር ወራሾች መሆናችንን ማስታወስ አለብን። ስለሆነም ራሳችንም ሆንን ሌላው ሰው ዝቅ አድርጎ እንዲገምተን አንፍቀድለት። ራሳችንን እንዳለን መቀበል ካልቻልን ራሳችንን ወደ መጥላት እንደርሳለን። ተጨማሪም ሌሎችንም እንዳሉ መቀበል ያቅተናል። አንዳንዴ በቁመታችን፣ በመልካችን፣ በሰውነታችን ቅርጽና በመሳሰለው ልንማረር እንችላለን። ግን መርሳት የሌለብን እግዚአብሔር በዚህ አይነት ሁኔታ የፈጠረን ለዓላማ መሆኑንና እርሱ ለነፍሳችን ላለው እቅድ እንድንስማማ አድርጎ መሆኑን አንርሳ። መዝሙር 139 ቁጥር 16 ሁልጊዜ ሰዎች እንደሚያዩን ሳይሆን እግዚአብሔር ከሚያየን አንጻር ራሳችንን እንመልከት። እግዚአብሔር እንዳለህ ሆነ እንደ ተቀበልህ ካመንህ ራስህን በእርግጥ ውስጥ በእርሱ ውስጥ እንዳለህ ለመቀበል ነጻ ትሆናለህ። ከሰዎችም ጋር ያለህን ሁኔታ ከእርሱ ጋር ካለ ሁኔታ ጋር ማዛመድ አስቸግር። እግዚአብሔር አንተን ይወድሃል፣ አንተም ራስህን ውደድ፣ ሌሎችንም ውደዳቸው ለ። በጎ ህልና ስሜት እንዲኖር ራስህን ለማስተካከል ጥረት አድርግ። አንደኛ ጢሞቴዎስ አንድ አምስት፣ ሁለተኛ ጢሞቴዎስ ሶስት አስራ ስድስት እስከ አስራ ሰባት፣ ቲቶ ሶስት አንድ፣ ፊልጵስዩስ አራት ስምንት እስከ ዘጠኝ። ራስህን ለማስተካከል መውሰድ ያለብህ የመጀመሪያ እርምጃ ችግርህን ማወቅ ነው። ለምሳሌ ደካማ ጎን የሚባለው ከልክ በላይ መፍራት፣ ሁሌ መቆጣት፣ በሆነው ባልሆነው መጨነቅ፣ በምታደርገው ሁሉ መጸጸት፣ ከሚገባ በላይ መስራት፣ ከራስህ ቁጥጥር ውጪ የሆነውን ችላ አለማለት፣ በራስህ ጥፋት ሌሎችን መንቀፍ፣ በመፈጠርህ መማረር፣ ላለፈው ኃጢአት ራስህን ሁል ጊዜ መኮነን፣ ከሌሎች ሰዎች ጋር አብሮ ለመስራት ወይም ለመኖር መቸገር፣ በትንሹ በስሜት መጎዳት ሰዎች ችላ ስሉህ መናደድና ሌሎችም ናቸው። ከፍተኛ ደካማ ጎንህ ምን እንደሆነ ካወቅ በጌታ ፊት በጸሎት ለጥቂት ቀናት አቅርበው። የእግዚአብሔር ቃል ስለዚያ ደካማ ጎንህ ምን እንደሚል አጥና። በዚያም ርዕስ ላይ የተጻፉ መጻሕፍትን አንብብና መፍትሄውን አጥና። በዚህ በኩል የምታደርገው መሻሻል ህይወትን ፍሬያማ ያደርጋል። ሐመርሃ፣ ራስህን ሳትደብቅ ለሌሎች የማቅረብን ችሎታ አዳብር። ሰው ራሱን ለሌሎች እስካልገለጠ ድረስ ራሱን ማወቅ አይችልም። ስለዚህ ፍርሃትን፣ መጥፎ ስሜትን እና ችግርን ለሌላው ግለጽ። የታመቀ የፍርሃት ስሜት በውስጥ ይታፈንና ጥንነትን ያቃውሳል። ራስህን ግን መግለጥ ያለብህ በግልጽና በታማኝነት ስለ ራስህ ብትገልጥለት እንዳለህ ሊቀበል ለሚችል ታማኝ ወዳጅ ወይም መንፈሳዊ አባት ለምትለው መሆን አለበት። እርሱም ማድረግ ያለብህን ይነግርሃል ወይም ሳይፈርድብህ በትዕግስት ሰምቶ በጸሎት ወደ እግዚአብሔር ችግርህን ሊያቀርብልህ ይችላል። እንግዲህ ራስህን በዚህ መንገድ መግለጥ ስነ ልቦናዊና መንፈሳዊ ጥቅሞች ያስገኝልሃል። ስነልቦናዊ ልቦናዊ ጥቅም የምንለው ሌላ ሰው በዚህ ችግር ላይ ያለ በሚያማክርህ ጊዜ በፍቅር በጥልቅ ስሜት ትረዳዋለህ ማለት ነው። መንፈሳዊ ጥቅሙ ደግሞ በዚህ የተለማመድህ ከሆነ ችግርህን በቀጥታ ለእግዚአብሔር መንገር ግልጽ ትሆናለህ ማለት ነው። እኛ ከእግዚአብሔር ጋር ያለን ግንኙነት ከሌሎች ሰዎች ጋር ካለን ግንኙነት ጋር ተመሳሳይነት አለውና አንደኛ ዮሐንስ አንድ አምስት እስከ ሰባት አራት ሀያ እስከ ሀያ አንድ መ ከጌታ ኢየሱስ ጋር የቀረበ ግንኙነትና ዝምድና በመፍጠርና በማዳበር ሌሎችን ልትረዳ እንድትችል ራሴን ማዘጋጀት አለብህ። ሌሎችን በዘላቂ ሁኔታ ለመርዳት ፍቅርና እውነት የተሞላበትን የክርስትና ሕይወት መለማመድ አለብህ። ጠቃሚና የሚያድግ ዝምድና ከጌታ ጋር ካልፈጠርህ የሰውን ከፍተኛ ችግር ይበልጥም መንፈሳዊ ችግሮችን ልታቃልል አትችልም። የመንፈሳዊ እድገት ቁልፎች ደግሞ ቀላል ናቸው፣ ግን ብዙ ጊዜ ይዘነጋሉ። በየቀኑ ከእግዚአብሔር ጋር ብቻ ይም ብቻል ጠዋት በጸሎት የምትቆይበት ጊዜ ላይ መዝሙር 8813 ኢሳያስ 50 4 መዝሙር 119 147 በየቀኑ የእግዚአብሔርን ቃል ለማንበብና በቃሉ ለመመሰጥ ውሳኔ አድርግ። መጽሐፍ ቅዱስ የእግዚአብሔርን ሐሳብ ይዟል። የእርሱ ሐሳብ ደግሞ ከእኛ ሐሳብ የተለየ ነው። ቃሉን ስናነብ የእግዚአብሔር ሐሳብ ከእኛ ሐሳብ ጋር ተቀላቅሎ ትክክለኛ አስተሳሰብ እንዲኖረን ያደርጋል። ይህ ደግሞ በስሜታችን ላይ በጎ ተጽዕኖ ያደርጋል። እያደረም የእርሱ ሐሳብ የእኛ ሐሳብ የእርሱ ፈቃድ የእኛ ፈቃድ ወደ መሆን ደረጃ ይደርሳል። በመንፈስ ለመመላለስ ተማር። ብዙ ሰዎች ሕይወትን ሕይወታቸውን ለክርስቶስ ሰጥተው ሳለ በመንፈስ አያድጉ። ሁል ጊዜ በመንፈስ ሕፃናት ናቸው። ገላትያ አምስት አስራ ስድስት በመንፈስ መመላለስ ማለት በህይወት ዘመን እንደ እግዚአብሔር ቃል በጥንቃቄ መኖር ማለት ነው። ይህም ገላትያ 5 19 እስከ 21 ላይ በተጻፉት ሁኔታ እንዳትመላለስ ተጠንቅቀህ ተራመድ ማለት ነው። ሆኖም በገላትያ 5 22 መሰረት ተመላለስ ማለት ነው። ስለዚህ በመንፈስ ተመላለስ ማለት በየቀኑ እግዚአብሔር መንገድ ለመራመድ መንፈስ ቅዱስ አስተሳሰብህን ውስጥ ስሜትህንና ውሳኔህን በሙሉ እንዲቆጣጠር ራስህን አሳልፈ ስጥ ማለት ነው። በየቀኑ ራሴን ለመርዳት ማድረግ ያለብህ ነገሮች ምንድናቸው? ናቸው ራሴን ለመርዳት የሚከተሉትን በየቀኑ አንብብ። በቀስታና ከፍ ባለ ድምፅ በቃል እስክታጠናቸው ድረስ አሰላስላቸው። እኔ በእግዚአብሔር ፊት ታላቅ ዋጋ ያለኝ ነኝ። አንደኛ ጴጥሮስ አንድ 18 እስከ 19 እግዚአብሔር ልጁ አድርጎኛል። የእሱም ልዩ የቤተሰቡ አባል ነኝ ሮሜ 8:17 ዮሐንስ 1:12 ኢየሱስ ወዳጄ ብሎ ይጠራኛል ዮሐንስ 15:15 ኢየሱስ ከርሱ ጋር አብሬ እንዲሰራ መርጦኛል ዮሐንስ 15:16 ኢየሱስ ብዙ ፍሬ እንዳፈራ ጠርቶኛል ዮሐንስ 15 8 የሥራ አካባቢዬ ከባድ ቢሆንም እንኳ ክርስቶስ ከኔ ጋር ሆኖ ይረዳኛል። ማቴዎስ 28 20 መንፈስ ቅዱስ ልዩ ልዩ ችሎታዎችን ሰጥቶኛል። እነዚህን ስጦታዎችን ለእግዚአብሔር ክብር፣ ለሌሎች ሰዎችም ጥቅም እንዳውላቸው ይጠብቀኛል። አንደኛ ቆሮንቶስ 12 11 እነዚህን ስጦታዎች ለማዳበር ደግሞ እችላለሁ አዳብራለሁም። ፊልጵስዩስ 4 13 እነዚህን ስጦታዎችን ከፍ ላለ ዓላማዎች በማቀድ መዋልና ኃላፊነቴ የሚያስከትለውን ችግር ሁሉ ለመቋቋም ለማመዳለሁ ፊልጵስዩስ 4 13